በኢትዮጵያ በፕሬስ ነጻነት ላይ የሚደረገው ገደብና የጽረ ሽብር ህጉን በመጠቀም መንግስት በጋዜጠኞች በመብት ተሟጋቾችና በተቃዋሚዎች ላይ የሚያደርገው ጫና የሚያሳስባት መሆኑን ዩናይትድ ስቴትስ አስታውቃለች። በእስር ላይ የሚገኙት የቀድሞ የጋምቤላ አስተዳዳሪ እንዲለቀቁና በኢትዮጵያ የዜጎች መሠረታዊ መብቶች እንዲከበሩ በመጠየቅ አምስት የዩናይትድ ስቴትስ አባላት የምክር ቤት አባላት ይቅርታ፣ ከትናንት በስቲያ ለፕሬዚደንት ባራክ ኦባማ የጻፉትን ደብዳቤ ተንተርሶ ለቀረቡት ጥያቄዎች በሰጠችው መልስ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይህን ያለው። በሌላ ተያያዥ ዜና የኢትዮጵያ መንግስት በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የወሰደው የኃይል እርምጃ አሳስቦናል፣ ሲሉ አንዲት የመካከለኛው ምዕራብ ዩናይትድ ስቴትስ የሚነሶታ ክፍለ ግዛት የምክር ቤት አባል ለግዛቲቱ ሸንጎ ባቀረቡት ረቂቅ አመልክተዋል። አሉላ ከበደ ዘገባዎቹን ጨምቆ ተከታዩን አጠናቅሯል። በኢትዮጵያ በፕሬስ ነጻነት ላይ የሚደረገው ገደብና እንዲሁም የጸረ ሽብር ሕጉን በመጠቀም መንግስት በጋዜጠኞች በመብት ተሟጋቾችና በተቃዋሚዎች ላይ የሚያድርገው ጫና ዩናይትድ ስቴትስን ክፉኛ እንደሚያሳስባት ለኢትዮጵያ መንግስት እንገልጻለን ያለው ይህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምላሽ። አክሎም ለመሰረታዊ የሰብአዊ መብቶችና የንግግር ነጻነት የተሻለ ጥበቃ ባመላከተ እርምጃ ባለው ባለፈው አመት ኢትዮጵያ ውስጥ በእስር ላይ የነበሩ የድረገጽ አምደኞች የመለቀቃቸው የሚያቀርባቸውን ዜና በአዎንታ ከተቀበልን በኋላ በቅርቡ የተፈጸመው የጋዜጠኞች እስር በጥልቅ አሳስቦናል ነው ያለው። አምስቱ የዲሞክራቲክ ፓርቲ የዩናይትድ ስቴትስ ምክር ቤት ተወካዮች በተቃዋሚ የፖለቲካ መሪዎች ላይ ይፈጸማል ያሉት አፈና በእጅጉ የሚያሳስባቸው መሆኑን ገልጠው ፕሬዚዳንት ኦባማ ባለፈው አመት ኢትዮጵያን ከመጎብኘታቸው ጥቂት ቀደም ብሎ አንዳንድ የፖለቲካ እስረኞችና ጋዜጠኞች መለቀቃቸውን፣ ይህም ዩናይትድ ስቴትስ ከዚያች ሀገር ጋር ያላትን ዲፕሎማሲያዊ ግንኙነት ተጠቅማ የፖለቲካ እስረኞቹ እንዲ ለቀቁ ግፊት ማድረግ እንዳለባት ግልጽ አመላካች ነው ሲሉ በዚሁ ደብዳቤያቸው መዘርዘራቸው ይታወሳል። ይህንኑ መሰረት አድርጎም ምላሽ የሰጠው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የንግግር ነጻነትን በማረጋገጥና ዲሞክራሲያዊ እርምጃዎችን በማጎልበት የኢትዮጵያ መንግስት ቀደም ሲል የወሰዳቸውን አዋንታዊ እርምጃዎች እንዲያጠናክር እያሳሰብ በሰዎች የንግግር መብቶች ላይ የሚፈጸመው አፈና ይህን መሰሉን አዋንታዊ እርምጃ ማደናቀፍ ብቻ ሳይሆን የልማትና የምጣኔ ሀብት እድገትንም የሚገታ መሆኑን መጠቆም እንፈልጋለን ብለዋል። ኢትዮጵያ በልማት ረገድ የአፍሪካ ማሳያ ናት ያለው የውጭ ጉዳይ ሚኒስተር ምላሽ እነዚህ የተገኙ ስኬቶች ዘለቄታ የሚኖራቸው ግን የዴሞክራሲያዊ አስተዳደርና የሰብአዊ መብት ከበሬታ በተረጋገጠበት መሰረት ላይ ሲቀመጡ ብቻ ነው ሲል አሳስቧል። የኢትዮጵያ መንግስት ጋዜጠኞችንና ሌሎች መሰረታዊ የንግግር ነጻነት መብታቸውን ስለተጠቀሙ ብቻ የጸረ ሽብር ህጉን በተቃውሞ ድምፅ ማፈኛነት ከመጠቀም መቆጠብ አለበት። የተቃውሞ ድምጽ የሚያሰሙ ወገኖችን መብትም ሊያከብር ይገባል ነው ያለው። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የምክር ቤት አባላቱ የጻፉትን ደብዳቤ ተንተርሶ ለቀረቡለት ጥያቄዎች በሰጠው በዚህ ምላሽ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ሚስተር ኦባማ ግፊት ያደርጉ ዘንድ የጠየቁበትን ይህን ደብዳቤ የጻፉት የመካከለኛው ምዕራብ ዩናይት ስቴትሷ የሚኒሶታ ክፍለ ግዛት እንደራሲዎች ሪክ ኖላን፣ ኪት አሊሰንና ቤቲ ማኮለም እንዲሁም የፍሎሪዳ ክፍለ ግዛቱ አልሲ ሃስቲንግስ እና የሮድ አይላንዱ ወኪል ዴቪድ ሲስሊን ናቸው። በሌላ ተያያዥ ዜና የኢትዮጵያ መንግስት በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የወሰደው የኃይል እርምጃ አሳስቦናል ሲሉ የሚነሶታ ክፍለ ግዛት የምክር ቤት አባል ሬና ሞራን ለግዛቱ ሸንጎ ባቀረቡት ረቂቅ አመልክተዋል። ያልተመጣጠነ ባሉት የመንግስት ኃይሎች እርምጃ የሰባ ስምንት ሰዎች ህይወት መጥፋቱን በመቶዎች የመቁሰል አደጋ ሲደርስባቸው፣ በብዙ ሺዎች ደግሞ ለስር በቅተዋል ሲሉም ለምክር ቤቱ ባቀረቡት በዚሁ ረቂቅ تبكوا مع